የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ተጀመረ። ዛሬ ቀኑ ማክሰኞ ኅዳር 9 2012 ዓ ም ነው። ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች ትሰማላችሁ። በዛሬው ምሽት ቆይታችን ድጋፍና ተቃውሞ ስላስተናገደው አክቲቪስት ጀዋር መሐመድ የዩናይትድ ስቴትስ ጉዞ እነግራችኋለን። አንድ ወጣት ከአንድ ቦታ ስለመጣ ወይም ከሌላ ብሔር ስለመጣ ብቻ ብሔር ተኮር ጥቃት ሲነስ እናያለን እና እኛ ማድረግ ያለብን ነገር ከሱ ርቀን ምክንያታዊ በሆነ አካሄድ ብንሄድ ተገቢ ይመስለኛል። እነሱና እኛ የሚያስፈልግ ሳይሆን አንድ ሰው የሚኖረው አስተሳሰብ ካደገበት ሲነገረው ከነበረበት ሁኔታ ነው እና መጀመሪያ ያንን ሰው ከመጥላታችን በፊት ከኋላ ያለው ነገር ምንድነው ብለን ለማየት ሰውን ከአይዲያ መለየት አለብን። አሁን የሰማችኋቸው አርዶም ኃይለ ሚካኤል እና የአምላክ ስራ በጋሻው ናቸው። በዛሬ ምሽት ወጣቶች በዩኒቨርስቲዎች ውስጥ ስለሚደረገው ግጭት ምን አይነት መፍትሄ ይዘው መቅረብ ይኖርባቸዋል የሚለውን ያጋሩናል። አብረናችሁ የምናመሻው ሀብታሙ ስዩምና ኤደን ገረመውንን እነዚህንና ሌሎች ጉዳዮችን በምሽቱ ውስጥ እናስደምጣችኋለን። አሁን ከሁሉም አስቀድመን ኤደን አጫጭር የዓለም ዜናዎችን ታቀርብላችኋለች። ሊቢያ ዋና ከተማ ትሪፖሊ ውስጥ በትላንትና እለት በአንድ የብስኩት ፋብሪካ ላይ የደረሰው ሕይወትን ያጠፋ የድሮን ጥቃት የጦርነት ወንጀል ተብሎ ሊፈረጅ የሚችል ነው ሲሉ የሊቢያው የውጭ ጉዳይ ሚኒስቴር ተናገሩ። መሐመድ ታሂር ሲያላስ ለሊቢያ ሊቢያ ይዞታ ለመነጋገር በተሰባሰበው ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውይይት ላይ ባደረጉት ንግግር ጥቃቱ በማናቸውም ደረጃ የጦርነት ወንጀል ነው ብለዋል። በሊቢያ የተባበሩት መንግስታት ከፍተኛው ባለስልጣን ጋሳን ሳላሚ በቪዲዮ አማካኝነት ለስብሰ ባሰሙት ንግግር ሰኞው ጥቃት ቢያንስ አስር ሰዎች ተገድለዋል ከሰላሳ አምስት በላይም ቆስለዋል። እስካሁን ድረስ ግን ለጥቃቱ ኃላፊነት የወሰደ ወገን የለም ብለዋል። ታሊባን ዛሬ ሁለት ምዕራባውያን ታጋቾችን ለቀቀ። ታጋቾቹን የለቀቀው የአፍጋኒስታን መንግስት ሶስት የታሊባን እስረኞችን ከለቀቀ በኋላ ነው። ሶስቱ የታሊባን አባላት ከተለቀቁ በኋላ የቡድኑ የፖለቲካ ቡድን ወደሚገኝበት ወደ ኳታር ተወስዷል። ምንጮች ለቪኦኤ እንደተናገሩት የ63 ዓመቱን አሜሪካዊ ኬቨንሲ ኪንግና የ50 ዓመቱ አውስትራሊያዊው ቲሞቲ ዊክስ የተለቀቁት ዛውል በሚባለው የአፍጋኒስታን ደቡባዊ ክፍለ ግዛት መሆኑ ታውቋል። የማስለቀቁን ሂደት ለማመቻቸት በበርካታ የክፍለ ሀገሯ ወረዳዎች 48 ሰዓት የተኩስ አቁም ታውጆም እንደነበር ተመልክተዋል። ሆንግ ኮንግ ውስጥ ዩኒቨርሲቲ ውስጥ በአድማ በታኝ ፖሊሶች ተከበው የነበሩ ተቃዋሚ ተማሪዎች ባጠሩት ፖሊሶች መካከል እንደምንም ሊያመልጡ ሞክሯል። ወደ ሁለት መቶ የሚሆኑት ደግሞ እንዳደፈጡ ናቸው። የቪኦኤ ካንቶኒስ ቋንቋ አገልግሎት ዘጋቢ አይሪስ ቶንግ ግቢ ውስጥ የሚገኙትን ተማሪዎች ይበልጡኑ ጭንቀት እንደሚታይባቸውና ቢያንስ ሁለት ወጣቶች ሕይወቴን አጠፋለሁ እያሉ መሆኑንም አመልክታለች። አድማጮች ለሰዓቱ ከያዝንላችሁ የዓለም ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን ታመሹን ዘንድ እንጋብዛችኋለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ይቀጥላል። ከአሜሪካ ድምፅ ራዲዮ ነው መደመጥ በመደመጥ ላይ የሚገኘው። አሁን ወደ ቀዳሚው ዘገባ እንሻገር። አክቲቪስት ጃዋር መሐመድ የኢትዮጵያ ፖለቲካ ሽግግርና የወደፊት ጉዞ በሚል መርህ በአትላንታ ሲያትልና ሚኔሶታ ከተሞች ህዝባዊ ስብሰባዎችን አከናውነዋል። እነኚህ ስብሰባዎች ድጋፍና የተቃውሞ ሰልፍ ተስተናግዶባቸዋል። ሀብታሙ ስዩም ከተደረጉት ስብሰባዎች መካከል የአንዱ አስተባባሪ ከሆኑት ዶክተር ስንታየው በዳኔ እንዲሁም ስብሰባዎቹን ተቃውሞ ከወጡት መካከል ደግሞ የተወሰኑት ጋር አውርቷል። በመቀጠል ይሰማል። አክቲቪስት ጃዋር መሐመድ ከሀገር ቤት ቆይታ በኋላ ወደ ዩናይትድ ስቴትስ ተመልሷል። የምልሰቱ ምክንያት በተለያዩ የዩናይትድ ስቴትስ ከተሞች ከሚኖሩ ደጋፊዎቹ ጋር ሀገሪቱን በሚመለከቱ ጉዳዮች ለመነጋገር መሆኑን የአትላንታውን ህዝባዊ ስብሰባ ካስተባበሩት መካከል አንድ የሆኑት ዶክተር ስንታየው በዳኔ ይናገራሉ። ዝግጅቱ ዓላማ ባለፈው ጥቂት ዓመታት በኢትዮጵያ ፖለቲካ ውስጥ እያደረገ የነበረውን እንቅስቃሴ ከየት ወዴት የሚለውን ከህብረተሰቡ ጋር ለመነጋገር ነው በሚል ነው። በዛው መሰረት አትላንታ የሚገኙ የኦሮሞ ማህበረሰብ አባላትን ለማነጋገር ፈቃደኛ በመሆኑ እና ህብረተሰቡ ሊያናገሩ ፈቃደኛ ስለሆነ ያው በአጭር ጊዜ ውስጥ ይህን ዝግጅቱን ለማዘጋጀት ተችሏል። ዶክተር ስንታየው በአትላንታ የነበረው ህዝባዊ ስብሰባ የተሳካም ነበር ይላሉ። እኛ እምነት ከተጠበቀው በላይ ዓላማውን የመታ ይመስለኛል። ምክንያቱም ህብረተሰቡ ጥሪ በተደረገለት ሁለት ቀን ውስጥ በጣም በከፍተኛ ሁኔታ በቦታው ላይ ተገኝቷል። ከአቶ ጆሀር ጋር እሳቸው ያቀረቡትንም ሀሳብ ወደፊት በኢትዮጵያ ፖለቲካ ውስጥ የኦሮሞ ሚና ምን ይመስላል የሚለውን ሁኔታ በግልጽ እና እሳቸው ለውድድር ለመዘጋጀት እንዳሰቡ በመግለጽ ከህብረተሰቡ ጋር ውይይት አድርገዋል። ዶክተር ስንታየው ይህንን ይበሉ እንጂ ህዝባዊ ስብሰባው ተቃውሞ አላጣውም። ኢትዮጵያ ውስጥ በተፈጠሩ የሰዎችን ህይወትና የንብረት ውድመትን ባስከትሉ የተለያዩ ችግሮች ውስጥ አክቲቪስት ጀዋር መሐመድ ያለ አግባብ እጁን አስገብተዋል ብለው የሚወቅሱ ሰልፈኞች ናቸው። የተቃውሞ ሰልፉን ያከናውኑት ሻለቃ አጥናፉ በቀለ እንደ ኢሮፕያን አቆጣጠር ህዳር 17 2019 የነበረውን ተቃውሞ አስተባብረዋል። እድል አግኝቶ ተመልሶ እንደገና ኢትዮጵያን የሚረግጥ ከሆነ አገሪቱን የጦርነትና የነውጥ ቀጠና ለማድረግ እየሰራ መሆኑን ደርሰንበታል። ስለዚህ የአሜሪካ መንግስት በመጀመሪያ ደረጃ ይህ ሰው ወንጀለኛ ነው፣ በህግ እንዲጠይቅልን ነው የጠየቅነው። በሁለተኛ ደረጃ መልእክታችን ለኢትዮጵያ መንግስት ነው ለዶክተር አብይ መንግስት ነው። ዶክተር አብይ ለኢትዮጵያ ህዝብ መመለስ ያለባቸው በምን ሂሳብ ነው? በምን ህግ ነው? አንድ የኢትዮጵያ ዜጋ ያልሆነ ሰው የጸጥታ ኃይል ከህዝብ የተሰበሰበ ገንዘብ የተቀጠረ ወታደር መድበው ህዝባችንን ሲጨርስ ዝም ብለው የሚያዩት? የአትላንታውን ህዝባዊ ስብሰባ ያስተባበሩት ዶክተር ስንታየው በዳኔ በበኩላቸው ስለነበረው ትዕይንት ተቃውሞ ቀጣዩም ብለዋል። እኛ ተቃውሞ አድራጊዎቹ መብታቸውን ተጠቅመዋል። አስተያየታቸውንም ለመስጠት፣ ለመቃወም እንትን በማድረጋቸው በጣም ደስ ብሎናል። ምክንያቱም በምንኖርበት ሀገር ውስጥ መቃወምም አመደገፍም ሙሉ መብት ስለሆነ ማለት ነው። ነገር ግን ትንሽ ያሳዘነን ምንድን ነው ፓርኪንግ ቦታ ስህተት በማድረግ በእነሱ ተቃውሞዎች የቆሙበት አካባቢ ተላልፈው ይመጡ የነበሩ ሴቶች ላይ ነው ትልልቅ ሰዎች ላይ አላስፈላጊ እና ገንቢ ያልሆነ በእኛ ህብረተሰብ ውስጥ ታይቶ የማይታወቅ አይነት የጥላቻ ንግግሮች ሲደረጉ ነበር። ይሄ ትንሽ አስቀይሞናል። ቢሆንም ግን በእኛ እምነት አንዳንድ የተሳሳቱ ሰዎች ይሆናሉ የሚል ግምት ነው ያለን። በተመሳሳይ በሲያትል ከተማ በተካሄደው ህዝባዊ ስብሰባ ወቅት የተቃውሞ ድምፃቸውን ለማሰማት መገኘታቸውን የነገሩን አቶ ታያቸው የተባሉ የከተማዋ ነዋሪ ምክንያታቸውንና በዕለቱ የነበረውን ድባብም አጋርተውናል። ጃዋር የሚባል አክቲቪስት ግለሰብ ባደረገው ጥሪ መሰረት በወገኖቻችን ላይ በአብያተ ክርስቲያናት ላይ እፋን እናስታውሳለን። መንግሥት አቅም ኖሮት ለዚህ ሰውዬ የተገቢውን ህግ ማዕቀፉ በሚፈቅደው መሰረት ፍትህ ሊሰጠው አልቻለም። እዚህ አሜሪካ ውስጥ እየዞረ ደግሞ ይህንን ሀሳቡን አጀንዳውን ሊያራምድበት የሚፈልግ የሚችለውን ገንዘብ ለማሰባሰብ እና በወገኖቻችን መካከል ክፍፍል ለመፍጠር የሚያደርገውን ጥረት ማደናቀፍ ትክክል ነው ብለን ስላመንን ልንቃወመው፣ በጣም በርካታ ኢትዮጵያውያን በሲያትል ከተማ ወጥተን ድምፃችንን አሰምተናል። የሲያትሉን ሕዝባዊ ስብሰባ በተመለከተ አክቲቪስት ጀዋር መሐመድ በማኅበራዊ ሚዲያ ገጹ ላይ የደገፉትንም ሆነ የተቃወሙትን ወገኖች ካመሰገነ በኋላ የተቃወሙትን በተመለከተ አለመደገፋችሁን ለማሳየት መምጣታችሁ ግሩም ነገር ነው። በነጻነት መቃወም የምንንከባከበውና የምንታገልለት እሴት ነው። በትሕትና የምጠይቃችሁ ነገር ቢኖር ከእናንተ የተለየ ሐሳብ ያላቸውን ሰዎች በተመለከተ ሰላማዊና በአክብሮት የተሞላ ሆናችሁ እንድትቀጥሉ ነው ብለዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። በተለያዩ ቦታዎችና በተለይም ደግሞ በከፍተኛ የትምህርት ተቋማት ውስጥ ወጣቶች ወደ ግጭቶች ሲገቡ ይታያል። በሌላ በኩል ደግሞ ወጣቶቹ የመፍትሄ አካል እንደሆኑም ይነሳል። እስቲ እናንተን ጠይቃችሁና ወጣቶች በዕለት ተዕለት ህይወታቸው ግጭቶችን ለመቀነስ እና ግጭቶችን ለመቀነስ ምን ማድረግ አለባቸው ብላችሁ ታስባላችሁ የሚል ጥያቄ ወደ እናንተን መልሰናል። ቀጣዮቹን መልሶች ከተወሰኑ ወጣቶች አሰባስበናል። አረዳም ሀይለን ክል ይባላለን። የመቀደ ዩኒቨርሲቲ የኢኮኖሚክስ ሶስተኛ ዓመት ተማሪ ነኝ። ወጣቱ አብዛኛው ጊዜ ስሜታው ስለሚሆን ከስሜታው ምት ነጥቶ ወይም ጸጥቶ ራሽናል በሆነ አስተሳሰብ ማለት አንድ ወጣት ከአንድ ቦታ ስለመጣ ወይም ከሌላ ብሄር ስለመጣ ብቻ ብሄር ተኮር ጥቃት ሲነስ እናያለንና እኛ ማድረግ ያለብን ነገር ከሱ ርቀን ምክንያታዊ በሆነ አካሄድ ብንሄድ ተገቢ ይመስለኛል። ለምሳሌ እንደኔ ማለት ነው። በመቀለ ዩኒቨርሲቲ የትግራይ ተወላጅ ነኝ። ከሌሎች ብሄር ከሌሎች ክልሎች የሚመጡ ልጆች አሉና ጓደኞቻችን አሉ፣ ወንድሞቻችን ናቸው። ከትግራይ የመጣም ይሁን ከአማራም ይሁን ከኦ ኦሮሞ ቢሆን እኔ እኩል ነው ትሪት ማርጋቸው ባስተሳሰቧቸው ነው እንጂ ከአማራ የመጣ ልጅ ወይ ከኦሮሞ የመጣ ልጅ የእኔ ባላንጣ ወይም ጠላት አድርጌ አላስበው። ምክንያቱም አስተሳሰቡ ለእኔ ማተር የሚያርገኝ እሱ ስለሆነ ማለት ነው። ሲሞ አባ ይባላለን ከአዳማ ከስሜታዊነት መምጣቱ ነገሮችን ከሁሉም ማቅጣጫ ከአራት ማቅጣጫ ማየት ነው፣ ማሰብ ነው። ለምሳሌ አማራ ክልል ላይ ስለተፈጠረ ችግር ኦሮሚያ ክልል ላይ ደግሞ ተመሳሳይ ስህተትን መፍጠር ከዛ ከነኛ ስህተት ክፈሩ ሰዎች ይቻል አደለ። ግን ይህ የሚያደርገው ደግሞ ስሜታዊነት፣ ከሁሉም ማቅጣጫ ማየት ከቻለ ምን እንትና ግን አንዳንድ ስሜታዊ የሚያደረጉ ነገሮች አሉ ነ زيلايت اللي كنت كبير في المثل كبدا ወጣቱ የሆነ ነገር የተነገረው ነገር ሁሉ ያየው ነገር ሁሉ ትክክል እና እውነት ይመስሏል። ወጣቱ ጋር ያለበት ነው መወያየት የሚቻልበት ነገር ያንን አይቶ ተረጋግቶ መወያየት እና ደግሞ ወደ መድረስ ወደ ደረሻ አላመጣ ነው። በጣም አሁንም ወጣቱ የወለበት ሁኔታ ነው የሚሄዱበት ነገር ነው ያለ ተረጋግቶ ሲያስበው፣ አሁንም ሰው አይዲሎጂ በሚቀየር ነገር ለምሳሌ እምነት ጉዳይ አይዲሎጂ ነው። እኔ ዛሬ ክርስቲያን ኮንኩኝ ነገ ደግሞ ሙስሊም ሊሆን ይችላል። የሆነ እውነት ተገባኝ ዛሬ ክርስትና ተነካቢ የተነ ታልቼ ሙስልምና ተነካቢ ልጣላ ነው አይሆንም። ስለዚህ ወጣቱ ስሜት ከስሜታዊነት የሚያጠርጥ ሆ ተረጋግቶ መወያየት ሆነ ነገር ሲሰማ ይ እንዴት ሆነ፣ ለምን ሆነ፣ በማን በኩል ሆነ የሚለውን ነገር ተረጋግቶ ማሰብ ትችልና መወያየት ትችል፣ ሁሉ ነገር እየተተከተለ ይሄዳል። ስሜ አምላክ ስራ በጋሻው ይባላል። አምስተኛ አመት የህግ ተማሪ ነኝ አዲስ አበባ ዩኒቨርሲቲ። እኔ እንደሚመስለኝ መነሳት ያለብን ከእነሱ ከኛ ሳይሆን ማለት እነሱ መኛል የሚባል ነገር ይቻላል በመጀመሪያ መጀመሪያ ማለት ምክንያቱም የሚለየን አይዲዮሎጂ ነው እንጂ ሰውነታችን አይደለም። እና መጀመሪያ ሰውን ከአስተሳሰቡ መለየት መቻል አለብን። ሁላችንም ሰዎች ነ የሚቀድመው ሰው መሆናችን ነው። ስለዚህ እነሱና እኛ የሚያስብል ሳይሆን አንድ ሰው የሚኖረው አስተሳሰብ ካደገበት ሲነገረው ከነበረበት ሁኔታ ነው እና መጀመሪያ ያንን ሰው ከመጥላታችን በፊት ከኋላ ያለው ነገር ምንድን ነው ብለን ለማየት ሰውን ከአይዲያ መለየት አለብን ብዬ አስባለሁ። ሰውን ሳይሆን አታክ የምናደርገው አይዲያውን አታክ ለማድረግ እንነጋገላለን ማለት ነው። ቁጭ ብለን በዕለት ተዕለት ሁኔታችን ላይ አንደኛ፣ ሁላችንም አላማ ይዘን ነው ግቢ የገባ ነው። ለመጋጨት ሳይሆን ለመማር ነው የመጣ ነው። የተሻለ ሰው ሆኖ ለመውጣት፣ የተሻለ ህይወትን እንዲኖረን ማለት ነው ሁላችን። ስለዚህ በመጀመሪያ የመጣንበት አላማ ማሰብ አለብን። ሲቀጥል ደግሞ ማለት ነው የክላስሜቶቻችንን ልክ እንደኛ እንደኛ አድርገን ማየት አለብን ብዬ አምናለሁ። ምክንያቱም ተመችቶት አይደለም እ ሁሉም ሰው ጊቢ መሄደው ሁሉም ሰው የተመቸው ሰው አደለም ጊቢ ውስጥ ያለው። ስለዚህ ያንን አንደኛ ማሰብ አለብን። ሁለተኛ ደግሞ በግጭት ጊዜ ምን ማድረግ አለብን የሚለውን ነገር መመለስ ማለት ይሄ መጣላቱ የሆነ ነገር ውስጥ መግባቱ ነገሮችን እያባባሰ ነው የሚመጣው ማለት ያንን መረዳት አለብን ብዬ አምናለሁ። የተሻለን ተብለን ነው ተመርጠን ግቢ ገባ ነው አደለ? ብዙ ተማሪዎች አሉ ያላለፉ ወደ ግቢ ወደዚህ የመምጣት ራሱ እድል አልተሰጣቸውም። እኛ የተሻለ ውጤት አላችሁ ስለተባልን ነው ወደ ግቢ መግባት እድልና የተሻለ ነገር የማወቅ እድል የተሰጠ። ስለዚህ ያንን ማሰብ አለብን ብዬ አምናለሁ። ስለሰጣችሁን አስተያየት ሁላችሁንም እናመሰግናለን። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው የሕዝባዊ ወያነ አርነት ትግራይ ልሳን የሆነው ወይን መጽሔት ከሰሞኑ ያወጣው ጽሑፍ መነጋገሪያ ሆኖ ሰንብተዋል። ቀጣዩ ሀገራዊ ምርጫን በተመለከተ የቀረበው ሀተታ ምርጫው በጊዜ የማይከናወን ከሆነ ከግምት ውስጥ ሊገቡ ይገባሉ ያሏቸውን እርምጃዎችም አካቷል። በመጽሔቱ አገላለጽ የራሱን የቻለ ክልል መዋቅር ወይም ዲፋክቶ ስቴትና በክልሉ ብቻ የሚደረግ ምርጫ ከቀረቡት ሀሳቦች መካከል ይገኛሉ። ይህም በተመለከተ ሀብታሙ ስዩም በክልሉ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችን ሀሳብ ጠይቋል። እንደሚከተለው ይደመጣል። የትግራይን ክልላዊ መንግስት በሚያስተዳድረው የህዝባዊ ወያነ አርነት ትግራይ ህወት ጽህፈት ቤት ስር የሚታተመው ወይን 43ኛ ዓመት ሁለተኛ ቅጽ ከመስከረም አምስት እስከ ህዳር እትም ቀጣዩ ሀገራዊ ምርጫን በተመለከተ ረዘም ያለ ማስገንዘቢያ ታትሙበታል። ላብነት በገጽ 41 ላይ ቀጣዩ ሐሳብ ሰፍሯል። በመጨረሻ ምርጫ ከተራዘመ ሊከሰት የሚችለውን የሕጋዊ ቅቡልነት ችግር ወይንም ሌጂትመሲ ክራይሲስ ለማስወገድ በትግራይና በሕዝቧ ህልውና ጠንካራ እምነት ካላቸው የክልላችን ድርጅቶች ጋር አሳታፊ በሆነ መንገድ ህጋዊ ምርጫ ማካሄድን ጨምሮ በሀገር አቀፍ ደረጃ ሊከሰት ከሚችል ችግር በአንጻራዊነት ነጻ የሆነችና የተሟላ መንግስታዊ መዋቅር ወይንም ኢንስቲትዩሽን ያሏትና የገነባች በአንጻራዊነት ሲታይ ራሷን የቻለች ክልል ዲፋክቶ ስቴት መሆን የምትችልበትን ሥራ መሥራት ወሳኝ ነው የሚል ሐሳብ ይገኝበታል። በእትሙ ላይ የቀረበው ሐሳብ የብዙሐን መነጋገሪያ መሆኑ አልቀረም። በክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችም በጽሑፉ አንድምታ ላይ የተለያዩ ሐሳቦችን ያሰማሉ። በትግራይ ክልል ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች መካከል አንዱ የሆነው የአረና ትግራይ ፓርቲ ሊቀመንበር አብርሃ ደስታ በእትሙ ላይ ራሷን የቻለች ክልል ወይንም ዴፋክቶ ስቴት የሚለውን ገለጻ በመጽሔቱ ላይ ከቀረበበት አግባብ የተለየ ትርጉም እንዳለው ያምናሉ። በመጽሔቱ ላይ የቀረበውን ሐሳብም እንደሚቃወሙ ይናገራሉ። በመጀመሪያ የወያኔ ወይን የሚል መጽሔት ወይ ጋዜጣ ስለ ራስ ገዝ አስተዳደር አይደለም እየተናገረው። ራስ ገዝማ ይቻላል። አሁንም እኮ ራስ ገዝ ናቸው፣ ኦቶኖመስ ሪጅንስ ናቸው፣ ሁሉም የኢትዮጵያ ክልሎች ባለው ፌዴራል ስርዓት መሰረት ራስ ገዝ ናቸው። ዲፋክቶ ነው ያሉት። ዲፋክቶ ደግሞ ከራስ ገዝ ካልፎ ትግላዊ ያልሆነ ሀሰተኛ ሀገር ተቀባይነት የሌለው እውቅና የሌለው ሀሰተኛ ሀገር ወደ መመስረት ው የሚሄደውና እሱ ነው እያለ ያሉ እኛም የተቃወሙ ነው። ይህንን ነው ስንቃወመው። ደግሞ አንድ ምርጫ ቢደረግ ጥሩ ነው። ምርጫ ስላልተደረገ ግን ፌደራል ስርዓቱ ፈርሰዋል ወይ እንደፈረሰ መቆጠር አለበት የሚባል ነገር የለም። ምርጫ ባይደረግ አንድ ህግ እንደተጣሰ ይቆጠራል። ህግ እንዲስተካከል፣ ህግ እንዲታረም ነው የሚደረገው እንጂ አንዴ ህግ ተጥሰዋልና የባሰ ህግ እጥሳለሁ ማለት በራሱ ህገወጥነት ነው። እኛ አንቀበለው። ይሄ መጽሔት የህወሓት ልሳን ሆኖ ከመቆየቱ አንጻር እውነት የፓርቲውን ፍላጎትና አካሄድ የሚያመላክት ነው ብለህ ታስባለህ ወይ? ጥሩ ጥያቄ ነው። አንደኛ ወይን ጋዜጣ የፓርቲው ልሳን ነው እና የፓርቲው ፍላጎት፣ የፓርቲው ሀሳብ በዛ መልኩ ነው የሚያንጸባረቀው። ነገር ግን አቀራረቡ ላይ የፖለቲካ ሰዎች የህወሀት ሰዎች ሳያማክሩ የህወሀትን ፍላጎት ያንጸባረቁት ይመስለኛል እና ያለ ህወሀት ከፍተኛ ባለስልጣናት እውቅና የተጻፈ መሆን አለበት እንጂ እንደዚህ ተደርጎ አይጻፍም። እንደዚህ ተብሎ አይነገርም። ውርደት ነው በራሱ። አቶ አብርሃ ደስታ በወይን መጽሔት ላይ በቀረበው ሀሳብ መሰረት ክልል አቀፍ ምርጫ ይደረግ ቢባል እንኳ የቅቡልነቱ ጥያቄ ሌላ ችግር እንደሆነም አንስተዋል። ምርጫ በክልል ደረጃ የሚደረግ ምርጫ የለም። በክልል ደረጃ ምርጫ እንዲደረግ እኮ የምርጫ ቦርድ ገላጋይ፣ ህጋዊ ምርጫ ቦርድ ያስፈልጋል። በክልል የሚቀርብ ህጋዊ ምርጫ ቦርድ የለም። የክልል የሚባል የለም። ብሔራዊ ባይቶ አባይ ትግራይ ወይንም ባይቶና በትግራይ ክልል ውስጥ በመንቀሳቀስ ላይ ካሉ የፖለቲካ ፓርቲዎች አንዱ ነው። የፓርቲው ሊቀ መንበር አቶ ኪዳን ያመነ በወይን መጽሔት ላይ የወጣውን ሐሳብ በማኅበራዊ ሚዲያዎች ላይ መመለከታቸውን ጠቅሰው ፓርቲያቸውም ከወራት በፊት ሲያንሸራሸር ከነበረው ሐሳብ ጋር እንደሚመሳሰል ያወሳሉ። እኛ ላለፉት ስድስት ወራት እናንጸባርቀው የነበረ አቋም ነው። ቴሌፍ የሚያንጸባርቀው ፈልጎት ወይ አስበውበት ሳይሆን በወጣቱ በአጠቃላይ በሕዝቡ ላይ ያለው አመለካከት የኛ ሀሳብ ተቀባይ ይመስላለው ከዛ ማምለጥ ስለማይችል ይመስለኛል። ይሄ ዲፋክቶ ስቴት ያሉት ጽንሰ ሀሳብ አሁን አንዳንድ ሰዎች ይሄ የመገንጠል መንደርደሪያ ወይንም ደግሞ የራስን ሀገር የመፍጠሪያ መንደርደሪያ አድርገውም እያዩት ነው። ከዚህ ጋር በተገናኘ የሚሉት ይኖር ይሆን? ዲፋክቶ ስቴት ስንል እንደ ክልል በህገ መንግስት መሰረት በአንዳንድ ጉዳዮች ላይ የራሳችንን አቋም እንድንይዝ በአንቀጽ አርባ ሶስትም ተንጸባርቋል። በህገ መንግስቱ ብዙ አንቀጦች ክልሎች ስልጣናቸው ኤክሳይዝ የሚያደርግ አንቀጾች ተሰጧቸዋል። እና የፌዴራል መንግስት ግዴታውን የማይወጣ ከሆነ ያው አገር ሲታመስ ሁሉም ሀገር መታመስ አለበት ግዴታ ስለማይሆን እያንዳንዱ ክልል ደግሞ ቤቱን የማስተካከል የማጽዳት ህግ እና ስርዓት የማስያዝ ግዴታ አለበት እና የክልሉ መንግስት ዲፋክቶ ሲል የፌዴራል መንግስት እነዚህን መስራት የማይችል ከሆነ ዝግጅነት ከሌለው ይህንን እንዲያሟላ ከዛ ክልል ደግሞ የራሱ ቴሌ የራሱ ባንክ የራሱ መብራት ኃይል በሀገር ውስጥ አገር የሚመስል ተቋሞች እንዲኖሩት ፋንክሽናል የሆነ ስራ እንዲኖረን ነው በፊት የጠየቅነው ነው። እና የክልል መንግስት ከዚህ በፊት ስናንጸባርቀው የነበረው አቋም ነው። ተቀብሎ ያንጸባርቁ። በመጽሔቱም ያቀረበው የመገንጠል ጥያቄ አይደለም። እየተጠየቀ ያለው በህገ መንግስት ያቁልጥ ብሎ ያለ የራስን ፖሊሲ በክልልህ የመፈጸም የመተግበር የሚፈቅድ ነው። በመጽሔቱ ላይ የቀረበውን ሀሳብ በተመለከተ ተጨማሪ ማብራሪያ እንዲሰጡን ስልክ ከደወልንላቸው መካከል አንዱ የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ አባል አቶ ነጋ አሰፋ ይገኛሉ። አቶ ነጋ መጽሔቱን እንዳላነበቡትና እሳቸው በሚያውቁት ግን ቀጣዩ ሀገራዊ ምርጫ የማይካሄድ ከሆነ ሊወሰዱ የሚገቡ እርምጃዎችን በተመለከተ በፓርቲያቸው የተላለፈ ውሳኔ የለም ይላሉ። እሱ ጥናት የሚደረገው ገና ነው ሰኔ የተወሰነ ሳይሆን ጥናት እንደሚደረግ ነው የማውቀው እኔ እኛ እንደ ድርጅት አቋማችን ምርጫ መካሄድ አለበት የሚል ነው ሰው ምርጫ የማይካሄድ ከሆነ ደግሞ ምን መደረግ አለበት የሚል በቀጣይ ተወያይዘን የምንወስነው ነው እንጂ አሁን የተወሰነ ነገር የለም ምርጫ መካሄድ አለበት ስትሮንግሊ አቋም ይዘናል አሁን ምርጫው ካልተካሄደ ግን እኛ ምርጫ እንዴት አድርገን ማካሄድ እንችላለን ከህገ መንግስቱ አንጻር ሁሉም ነገር ታይቶ መፍትሄ ሊሰጥበት እንደሚገባ ተማምነናል ከዚ ውጭ ግን የማውቀው የለኝም በፌዴራል መንግስት ውስጥ የሚደረጉ እንቅስቃሴዎች ፈሬ የማይዙ ከሆነ የዲፋክቶ ስቴት ወይም የራስ ገዝ ክልልን ጽንሰ ሐሳብን ማሰብ እንደሚገባ በመጽሄቱ ላይ ተጽፏል። እንደዚህ አይነት ዝርዝር ነገሮች ስለሆኑ እነዚህ ከመጽሄት አዘጋጆቹ ጋር ምን ታሳቢ አድርጎ እንደተወያዩበት እንደጣፉት ብትነጋገር ነው የተሻለ ሆነ። አሁን ዝም ብሎ በአጋጣሚ እየጠየቀኝ ስለሆነ እነዚህ ዝርዝር ነገሮች ለዚያ ጊዜ ብናያቸው ነው። አቶ ነጋ ለተጨማሪ ማብራሪያ የመጽሔቱን የዝግጅት ክፍል ደውዬ እንዳናገር መክረው ነበረ። የመጽሔቱን የዝግጅት ክፍል ለማግኘት ያደረግኩት ሙከራ ግን ለጊዜው አልተሳካልኝም። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። በዛሬ የዘጋቢዎች መስኮት ወደ አስመራ እናመራና አንድ ወጣት እናስተዋውቃቸዋለን። ቴክኖሎጂን በመጠቀም ለግልና ለመንግስት ድርጅቶች ድረገጾችንና ልዩ ልዩ የስልክ መተግበሪያ አፕሊኬሽኖችን እየሰራ ይገኛል። ይህ ወጣት ብርሃነ በርሃ ዝርዝሩን ይዟል። ተስፋ አለም በላይ ዮሐንስ ይባላል። ላለፉት አስርት አመታት በኢንተርኔት ቴክኖሎጂ ሙያ ላይ ተሰማርቶ በመስራት ላይ የሚገኝ ታታሪ ወጣት ነው። ተስፋ ዓለም በአዲስ አበባ እንደተወለደና ከአንደኛ እስከ መካከለኛ ደረጃ በአዲስ አበባ እንዲሁም የሁለተኛ ደረጃ ትምህርቱን በአዲስ አበባ እና በአስመራ እንዳጠናቀቀና በአስመራ ዩኒቨርሲቲ በፊዚክስ እና በኮምፒውተር ሳይንስ በዲፕሎማ ከዛም በመቀጠል በኢንተርኔት ቴክኖሎጂና አካውንቲንግ በዲፕሎማ መመረቅ እንደቻለ ተናግረዋል። ይሁን እንጂ ወጣት ተስፋ ዓለም ትኩረቱን ወደ ኢንተርኔት ቴክኖሎጂ በማድረግ ለተለያዩ የመንግስትና መንግስታዊ ያልሆኑ ድርጅቶች እንዲሁም በንግድ ስራ ለተሰማሩ ግለሰቦች የተለያዩ በርካታ ዌብሳይቶችን እንደሰራም ተናግረዋል። ወጣት ተስፋ ዓለም በመቀጠል በኤርትራ ተሰርተው የማያውቁ ለተማሪዎች፣ ለኢንቨስተሮች፣ በንግድ ሙያ ለተሰማሩ ሰዎችና ለቱሪስቶች ይጠቅማሉ ያሏቸውን የተለያዩ መረጃዎችን በአንድ ላይ ያቀፈ የሞባይል አፕሊኬሽን ስራ እንደሰሩ ተናግረዋል። ዲሳም ሙሴን የምትባል ከእሷ ጋር በመተባበር በኤርትራ ተሰርተው የማያውቁ ግን ለተማሪዎች፣ ለኢንቨስተሮች፣ ለቢዝነስማኖች፣ ለቱሪስቶች ይሰራሉ ያልናቸውን ከአንድ አመት በፊት በሞባይል አፕሊኬሽን ፎር ኢንፎርሜሽን ቱሪዝም ኤንድ ለርኒንግ ብለን እንደ ፓኬጅ ሶስቱንም አንድ ላይ ላውንች አድርገን ሰርተናቸዋል ማለት ነው። ከዛ በመቀጠል ደግሞ ለተለያዩ ፋብሪካዎች ለዶልቼቪታ ኢአርፒ የሚባል በሙሉ የፋብሪካቸውን ሲስተም ፕሮሰስ ተደርጎ ሮ ማቴሪያል ተገዝቶ ፓክ ተደርጎ ወደ ውጭ ተልኮ እስከ መሸጥ የሚደርስበትን ማኔጅ የሚያደርጉበትን ሲስተሞችንም አድርገናል። እንዲሁም ለሆቴሎች በዲጂታላይዝ በሆነ መንገድ ወረቀት ሳይጠቀሙ በኮምፒውተራይዝድ ለማኔጅመንት እንደሚጠቅማቸው ስራውን ደግሞ ቶሎ ተሰርቶ እስከ ከስተመሮች ቢላቸውን እስከሚከፍሉበት ኢንተግሬትድ የሆኑ ሲስተሞችንም ሰርተናል ማለት ነው። የሚበዙትን የዌብሳይት ስራዎች በትዕዛዝና በደንበኞች ፍላጎት እንደሚሰሩት የተናገረው ወጣት ተስፋ አለም ካለው የቴክኖሎጂ እድገትና ፈጣን ለውጥ ጋር ለመጓዝ የሚያስችሉ በሞባይል አንድሮይድ ከሚሰሩ መተግበሪያዎች መካከል የሎፔጅ የተባለውን ስራ እንዲህ ሲል ያስረዳል። አንደኛው የሎ ፔጅ ነው የሚባለው። ስራው ምንድን ነው? ኤርትራ ውስጥ ያሉትን የመንግስት ድርጅቶችና የግል ድርጅቶች ዝርዝር የያዘ ነው። ስታንዳርዱን ጠብቆ ከዌብሳይት ጋር ኢንተግሬትድ ሆኖ የተለያዩ ኢንፎርሜሽኖችን ያመጣል ማለት ነው። ይህ ፕሮዳክት ዩኒክ የሚያደርገው ነገር ምንድን ነው? ኤርትራ ውስጥ ካለው የኢንተርኔት ችግር ሰው ማፕ መጠቀም ስለሚያስቸግረው ኦፍላይን ማፕ እንደሚጠቀም ወይ ኢንተግሬት አድርገን ከሲስተሙ ጋር የሆነ ሰው ካለበት ቦታ ወደ ፈለገበት ቦታ ከዳይሬክተሪ ላይ በማየት ማለት ነው የሚፈልገው ሎኬሽን በቀላሉ እንደሚደርስ አድርገናል ማለት ነው። ብዙ ጊዜ እንደዚህ አይነት አፕሊኬሽኖች ሲሰሩ ከኢንተርኔት ጋር የተያያዙ ናቸው። ና የጉግል ማ ሌሎችም ማፖች ሰርቪስ የሚሰጡ ድርጅቶች አሉ። ከነሱ ጋር ኢንተግሬት ስለሆነ ነው ዞሮ ዞሮ ኢንተርኔት እንደምትጠቀም ያስገድዳል። እኛ ግን ብዙ ጊዜ የምንሰራቸው ነገሮች ከችግር ተነስተን ስለሆነ ይህንን ችግር ሶልቭ ያደርጋል ብለን ያማፑን ዩኒክሊ ኢንተግሬት አድርገን ነበር ማለት ነው። ምናልባት ቅድም አልጠቀስኩትም ይሆናል እንጂ እነዚህም ፕሮግራሞች ስን ላውንች ስናረጋቸው ከአመት በፊት ኤክስፖ ውድድር ነበር እና አሸናፊዎች ሆነው የተሸለሙ ፕሮዳክቶች ናቸው። ሌላኛው የሞባይል መተግበሪያ ደግሞ የሁለተኛ ደረጃ መንጃ ፈቃድን ለመማር የሚያስችሉ የተለያዩ የትራፊክ ህጎች፣ ምልክቶችና መመሪያዎች የያዘ ሲሆን ሰዎች በፈለጉበት ሰዓት እና ቦታ እንዲማሩና ራሳቸውን እንዲያዘጋጁ የሚረዳ እንደሆነ ወጣት ተስፋ አለም ተናግሯል። ከዚህም በተጨማሪ በንግድ ስራ ላይ ለተሰማሩ ሰዎች ያለ ኢንተርኔት መስመር ግዢ የሚፈጽሙበት የሞባይል አፕሊኬሽን ወይ መተግበሪያ እንደሰሩም፣ ወጣት ተስፋ አለም እንዲህ ሲል ያስረዳል። ሶስተኛው ደግሞ ለቢዝነስ ማለት ቢዝነስ ሴክተሩን ደግሞ አት ሊስት በሞባይል የተለያዩ ነገሮችን ማድረግ እንደሚችሉ ለማሳየት ብለን ጭብቲሳም የምለ ፎርስ ጎበዝ ልጅ ነች። የራሷን ኬክ ቤት እየሰራች ትሸጣለች፣ እና እንደ ቢዝነስ ካታጎሪ የእሷን አፕሊኬሽን ለምን በሞባይል አድርገን አንሸጥም ብለን ልክ እንደ ኦንላይን ሾፒንግ ሆኖ ምንም ኢንተርኔት አያስፈልግም ግን ሰው ኦርደር አድርጎ የሚፈልገውን ነገር ደግሞ ቤቱ ዴሊቨር እስከሚሆን ድረስ ከዋጋው ጀምሮ የሚሸጡ እቃዎች አይነታቸው፣ ስዕላቸው ሁሉም ልክ እንደ አማዞንና ተብሎ ኦንላይን ላይ እንደሚታዩ አይነት ሾፒንግ ይሄ ግን በሞባይል ብቻ የሚሰራ ሲስተም አድርገናል። እና ይሄ አፕሊኬሽን ደግሞ የተለያዩ ቢዝነሶች እንደዚያ ነገሮች አድርገው ኢንካማቸውን ማምጣት እንደሚችሉ ወደንም ጠላንም፣ ደግሞ ከጊዜ ጋር የተለያዩ ኢንፍራስትራክቸሮች ኤርትራ ውስጥ እየገቡ ሲመጡ ወደ የሞባይል ነገሮች ሞባይል ባንኪንግ በለው ኦንላይን ፔመንት በለው ብዙ ነገሮች ኢንቮልቭ ሲሆኑ ኦልሬዲ ይሄ ነገር ተሰርቶ ስለቆየ ምንም የሚያስቸግር ነገር አይደለም። ከትሬንዱን እያጠበቅን ለመሄድ ለመሄድም አስበን የተሰሩት ማለት ነው። ወጣት ተስፋ ዓለም በመጨረሻም ያለንበት ጊዜ የቴክኖሎጂ ጊዜ በመሆኑ ወጣቶች የቴክኖሎጂ ውጤቶችን አዎንታዊ ለሆኑ ነገሮች እንዲጠቀሙበት መክሯል። ብርሃነ በረሃ ለአሜሪካ ድምፅ ከአስመራ አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በትዊተርና በፌስቡክ አድራሻዎቻችን ቪኦኤ አምሃሪክ ብላችሁ በተጨማሪም በኢሜይል ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። ሀብታሙ ዘዩም እና ኤደን ገረመው አብረናችሁ ነበርን። ከአቀናባሪያችን ሞክቤሊያ ቤሮ ጋር በዚሁ ተሰናበትን። ደናደሩ